የኤርትራና የኢትዮጵያ ሕዝቦች የሰላም ተነሳሽነት በሚል ስያሜ የሚንቀሳቀስ አካል በሁለቱ ሀገሮች መካከል ያለውን ሰላም ያለመኖር ሁኔታን ለመቀየር መነሳቱን አስታውቋል። መደበኛ የሰላምና የደህንነት ድርጅቶችና አሰራሮች በሁለቱም ሀገሮች መካከል የተፈጠረውን ችግር ለመፍታት እንዳልቻሉ አንድ ተመራማሪ ተናግረዋል። ሪፖርተራችን መለስካቸው አመሃ ተጨማሪ አለው። ከአዲስ አበባ ሴሌብሪቲ ኤቨንት የተሰኘ መንግስታዊ ያልሆነ ድርጅት ባከናወነው ተግባር የኤርትራና የኢትዮጵያ ህዝቦች የሰላም ተነሳሽነት ኮሚቴዎች መቋቋማቸውን ድርጅቱ ዛሬ ባዘጋጀው መድረክ ይፋ አድርጓል። ሴሌብሪቲ ኤቨንት የሁለቱ አገሮች ህዝቦች ራቅ ካለ ጊዜ ጀምሮ ባጋጠማቸው ችግሮች ምክንያትና በቅርቡ በሁለቱ መንግስታት መካከል በተነሳው ጦርነት ሳቢያ የተፈጠረው ከፍተኛ ቀውስ መፍትሄ ለማግኘቱ በእጅጉ አሳስቦት ብልሃትና ዘዴ ሲያፈላልግ መቆየቱንም ገልጿል። ሁለቱ ሕዝቦች ካላቸው ረዥም የታሪክ የባህልና የማንነት አንድነት አኳያ አሁን ያለውን ግንኙነት ለመቀየር ዓላማ ባደረገው በዚህ ድርጅት አማካኝነት የሁለቱም ወገን የኤርትራና የኢትዮጵያ ሕዝቦች የሰላም ተነሳሽነት ኮሚቴዎች ተፈጥረው እንቅስቃሴ መጀመራቸው ታውቋል። የኤርትራ ወገን ኮሚቴ አባል አቶ ይስሐቅ ዮሴፍ ለኮሚቴዎቹ መፈጠር ዋናው መንስኤ ነው ያሉትን ጉዳይ አብራርተዋል። ሁላችንም እንደምናውቀው የኤርትራና የኢትዮጵያ ህዝቦች የሰላም ጉዳይ ለሁለቱም ሀገሮች መንግስታት ብቻ የሚመለከቱ ጉዳይ ሆኖ ቆይተዋል። ይሁንና እነዚህ መንግስታትም ሆኑ የዓለሙ ማህበረሰብ እስከዛሬ ድረስ ችግሩን ሊፈቱት አልቻሉም። ስለሆነም በዋነኛነት በችግሩ እየተጎዱ ያሉት የሁለቱም ሀገሮች ህዝቦች ችግራቸውን ለመፍታት በመንግስቶቻቸው ላይ ጫና ለማድረግ የሚነሳሱበት ወቅት ላይ ተደርሷል። አቶ ይስሐቅ ኮሚቴው ከተጽዕኖ ነጻ እንደሆነም ተናግረዋል። ይህንን መሰረት በማድረግ የኤርትራና የኢትዮጵያ ህዝቦች ሰላምና መልካም ግንኙነት የምንሻ ኤርትራውያን የኤርትራና የኢትዮጵያ ህዝቦች የሰላም ተነሳሽነት የኤርትራውያን ኮሚቴ በሚል ስም ተሰባስበን ከመሰል ኢትዮጵያውያን ወንድሞቻችን ጋር በመግባባትና በመደጋገት ለኤርትራና ለኢትዮጵያ ህዝቦች ሰላምና መልካም ግንኙነት በመስራት ጀምረናል። የኤርትራውያን ኮሚቴ በገዛ ፈቃዳቸው አቅማቸው በሚፈቅደው ልክ ለኤርትራና ለኢትዮጵያ ህዝቦች ሰላምና መልካም ግንኙነት ለመስራት የተነሳሱ ኤርትራውያን ያቀፈ ኮሚቴ ነው። የዚህ ኮሚቴ አባላት ለህዝባቸው ካላቸው ወገናዊነት በስተቀር ከፊት ሆኖ የሚጎትትም ሆነ ከኋላ ሆኖ የሚገፋ ኃይል የላቸውም። በዚህ መድረክ ላይ የጥናት ወረቀት ያቀረቡት ፕሮፌሰር መድኃኔ ታደሰ ናቸው። እንደሳቸው አባባል የሁለቱ አገሮች ግንኙነት ማለትም የኢትዮጵያና የኤርትራ ህዝቦች ግንኙነት ለብዙ ሰዎች ልብ ቅርብና የሚወደድ ርዕስ ነው። በዚህ ውይይት ዋናው ግባቸውም ትውልዶች አቀፍ ምክክርን መቀስቀስና በዚህ ረገድ የተራ ዜጎች ድርሻ ምን እንደሆነ ማሳየት እንደሆነ አስረድተዋል። ፕሮፌሰር መድኃኔ አሁን ያለውን ዓለም አቀፋዊ ሰላምና የደህንነት ሁኔታ አስመልክተውም ሰፋ ያለ ትንታኔ ሰጥተዋል። በተለይም በአሰራርም ሆነ በአስተሳሰብ ረገድ ዛሬ በዓለም ላይ ከፍተኛ መዋቅራዊ ለውጥ እየተፈጠረ ነውም ይላሉ። በዚህም ምክንያት መደበኛ የደህንነትና የሰላም ድርጅቶችና አሰራሮች ችግሮቻችንን መፍታት ተስኗቸዋል ብለዋል። ኮንቨንሽናል ሴኪዩሪቲ ኦርጋናይዜሽንስ ሪጂናል ኦርጋናይዜሽንስ አርኖት የደህንነትና የአካባቢ ድርጅቶች የደህንነትና የአካባቢ መደበኛ ድርጅቶች ዛሬ ለዚህ ተግባር የሚመጥኑ ነው አይደሉም። ይህም እየተለወጠ ነው። ስለዚህም እነዚህ ድርጅቶች ችግራችንን ይፈቱልናል ብለን አንጠብቅም። አዲስ ጊዜያዊ ብዝሃ ግንኙነቶችና መስተጋብሮች ቀይ ባህርን ጨምሮ በመላው አፍሪካ ብቅ እያሉ ናቸው። ሉዓላዊ ተቋማት ከዚህ በፊት ባልታወቀ መልኩ ኃይላቸውን እያጡ ናቸው። ይህ የሚሆነው በአፍሪካ ሕዝባዊነትም ይሁን ፍላጎት በማጣት ወይም አዲስ እየወጡ ባሉ ኃይሎች ምክንያት ዓለም አቀፉ ምህዳር እየተለወጠ ነው። ይህ ለውጥ እየተከሰተ ያለው ደግሞ እኛን በሚጠቅም መልኩ አይደለም። ለዚህም ነው ሌሎች ዘዴዎችንና ብልሃቶችን መፈለግ ያለብን። የኤርትራና የኢትዮጵያ ህዝቦች የሰላም ተነሳሽነት ኮሚቴዎች በሚቀጥሉት ሳምንታት የሚያከናውኗቸውን ተግባራትና መርሃ ግብራቸውንም በአጭሩ አስተዋውቀው ነበረ። በቀረበው የጥናት ጽሑፍና በተነሱ አንኳር ሐሳቦች ላይ ወደፊት ዘገባ እናቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ 阿不不。Ab